አሁን አድማጮች፣ የጥበብ ጉዳዮችን የምናወጋበት ነው ሰዓቱ። ስለ ጥበብና ጥበበኛው ከፎቶግራፍ ጥበብ ባለሙያው ዮሐንስ አስረስ ጋር የጀመርነው ወግ በፊደሎች የቀለሙትን ልዩ ልዩ ቁሳቁሶች ጨምሮ በተለያዩ የፎቶግራፍ ሥራዎቹ ዙሪያ የያዝነው የምሽቱም በጥበባዊ ጉዞው ላይ ያተኩራል። አሁን ምንመለከታቸው ስራዎች በፎቶግራፍ ዘርፍ ከተመለከትናቸው ለየት ይላሉ። ለጥቅምም የሚውሉ ቀደም ብዬ ጠቆም ማድረግ ያለው፣ እስኪ ንገረን። ይበልጡም በፊደል ነው ሙሉ ማለት ይቻላል። በጨርቅ ላይ ተሰሯዋሉ። በወረቀት ሳጥን ልበለው ውስጥ በሱ የተቀመጡ የህጻናት መማሪያ የሚመስል የፊደላት ቀለም እናያለን። ፊደል የፈሰሰበት ቤትህን የሚያደመቀ መጋረጃ ጭምር እናያለን። እስኪ ያጫውተን። እኔ ፎቶግራፍ ነው የሀገር የተማርኩት ፎቶግራፍ ከተማርኩ በኋላ ከፎቶግራፈር ጋር አብሮ የሚሄድ ነገር ምንድነው ልሰራ የምችለው ነገር ውስጤ ያለውም ነገር ማድረግ የምፈልገውን ነገር ራሴን የጠይቀዋለሁ። እና እዚህ ሀገር ጥሩ ነው፣ መሆን የምትፈልገውን ትሆናለህ። የራሴ ጥረት ነው እና ፎቶግራፍ ተምሬ እንደጨረስኩ ወዲያውኑ ወደ ዲዛይን ነው የገባሁት እና የዲዛይን ትምህርት ወሰድኩኝ። በኋላ ሁለቱም የጥበብ ስራዎች ስለሆኑ አብረው የሚሄዱ ናቸው። ሁለቱንም አብሬ እያስኬድኩኝ ለምን አንድ ነገር አንሰራም በሚለው መጀመሪያ ይሄ ፊደል አንድ አይቲ የወሰደ ጓደኛ አለኝ። ብዙ ነገር እሱን የሰራው እሱን ከሰራ በኋላ ወደሚቀጥለው ስ ደግሞ ሌላ ለምን አልሄድም የሚል ነገር ተፈጠረ። ከዛ በኋላ እሱን ከሰራም በኋላ የኛ የሆነ ነገር እዚህ ሀገር ብዙ ነገር አታገኝም በየቤታችን የምንጠቀምባቸው ቁሳቁሶች በአብዛኛው እዚሁ ገዝተን ነው። ለምሳሌ ሁሉም ሰው ቤት ብትሄድ የገላ መታጠቢያ ያለ መጋረጃ አለው። ለምን እሱን የእኛ ፊደሎች አድርገንበት ለምን አልሰራም የሚል ሀሳብ መጣለኝ? ሞከርኩት፣ ተሳካ። አሁን ያው እንደምታየው በአማርኛ ፊደላት የተሽቆጠቆጠ የሻወር መጋረጃ ለበአብዛኛው ሰው ቤት አለ ማንጠልጠል ችለዋል። እዛ ላይ ያገኘሁትን የሰውን አስተያየት ብዙ እውነት በእውነት ለሆነ እዚህ ያሉ ወገኖቻችን በጣም የሚያበረታቱን አሉ እና የእነሱንም ድጋፍ ማበረታታት ከዛ ደግሞ ምን ልስራ የሚል እንትን ይመጣል በራሴ ላይ እና ምን ልስራ ስል አሁንም እንዳልኩህ ብዙ የምንገለገልባቸው ነገሮች አሉ እዚህ ሀገር እና በየቤታችን የምግብ ማቅረቢያ ጠረጴዛ አለን። እሱ ላይ የምናስቀምጠው የቴብል ማት ወይም የገበታ ማስቀመጫ አለን እና ከማንኛውም ሱቅ ሄደን ነው የምንገዛው። ለምን የኛ ኢትዮጵያዊ ባህልና ሴት ያለው ነገር አልሰራም የሚለው ነገር አእምሮዬ ውስጥ መጣ። እሱንም ዲዛይን አረኩ፣ ፎቶ አነሳ፣ ሞከርኩት፣ ተሳካ። እግዚአብሔር ይመስገን፣ አሁን እሱም ጥሩ ሆኗል። እሱን እንደጨረስኩ ከእሱ ጋር ደግሞ እሱ ለምግብ ይሆናል፣ ለመጠጥስ የሚል ነገር መጣ። እሱንም ሰራሁት። የብርጭቆ ማስቀመጫ፣ የሲኒ የምን ማስቀመጫ ኢትዮጵያ የሆነ ተሰርተዋል። እሱም ጥሩ ነው፣ እሱም ተሳክቶልኛል። ቤትም እንግዳ ሲመጣ የሚነገር ታሪክ በር የሚከፍቱ ይመስላል። በፊደሎቹ ጨዋታ ሊደራ ይችላል። እንዳልከው ኢትዮጵያ የሆነ ሴቶችን በባዕድ ሀገር የራስን ታሪክም ጠበቃ አድርጎ ለመያዝም የራስ ማንነትንም መገለጫ አድርጎ መውሰድ ይቻላል። ስለ ፊደሎቹ አጫወተን። ብዙ ኢትዮጵያዊ ሕጻናት አሉ እዚህ የተወለዱ ወይም እዚህ ያደጉ፣ ከፊደል ጋር የማቀራረቡ መንገድ በብዙዎች ሲሞከር እናያለን። በመጽሐፍ ለየት ያለ ነገር ነው፣ ከዚህ ቀደም ተመልክቸዋለሁ። እስኪ አጫወተን ፊደሉ እንዴት መሰለ? ያው እኛ እኔ ራሴ በሀሁ በፊደል ጊዜ ለጊዜ እያልኩ ነው የተማርኩት እና በእንጨት እንደዚህ እየተደረገ እየተቆጠረ ነው የተማር ነው። እኛ አሁን ባለን ቴክኖሎጂ ባለን እውቀት ለምን ዘመኑ የደረሰበትን ሁኔታ ልጆቹ አይማሩም በሚለው ነገር ተነሳሳን። ከዛ በኋላ እንደምታየው አልቆ ስታየው ጥሩ ነው ግን ብዙ ጊዜ ወስደዋል። የእኛ ፊደሎች ደግሞ ከዓለም የሚለያቸው በቁጥራቸው እጅግ በጣም ብዙዎች ናቸው። ወደ መቶ ሀያ ስድስት ፊደሎች አሉ። እዚህ ውስጥ እዚህ ፊደል ውስጥ እያንዳንዱን ፊደል በኤሌክትሮኒክስ ሰርኪዩት ከስፒከሩ ጋር ማገናኘት አለብህ። እንዴት እንደሚሰራ ለራሳቸው ነገርን ፊደሎቹና ድምፅ አለ። ምንድን ነው የሚሆነው? አሁን ምንድን ነው የሚሆነው? ፊደሉ ከሀስከፐ ተዘርዝሯል። እያንዳንዱ ፊደል ስትነካው ድምፅ ይሰጣል። ሀን ስትነካው ሀ ይሰጣል። ያን ለማድረግ መጀመሪያ ፊደሉ ተቀረጸ፣ ከዛ በኋላ ድምፅ ተቀርጾ ሁለቱን አገናኝተን ነው እና ልጆች ሲቆጥሩ እንደ መምሬ የሚቆጥርላቸው ሰሌዳ አለ። ኤሌክትሮኒክ ሰሌዳ ከዚህ በፊት በእንጨት ሰርተ ነው ነበረ። እና ግን ሰው ቁጭ ብሎ ለልጆቹ ካላስረዳቸው ብቻቸውን ልጆቹ ሊገባቸው አልቻለም። ይህን ይመስላል። ፊደሉ ታሽጎ ነው የሚመጣው። ስዘረጋው እነዚህ ናቸው እንግዲህ ፊደሎች፣ መቶ ሀያ ስድስት ፊደል አለ። ከእነሱ ውስጥ ሁሉንም እንግዲህ መጀመሪያ ይሄ ለመጀመር ይህንን ትጫነዋለህ። አሁን ከዚህ በኋላ ብትነካው አይሰራም ማለት ነው፣ አበቃ ማለት ነው ማለት ነው። ይህን ይመስላል የፊደል ፋብሪካ ይላል። አሁን ደህና ሆኖ ብሏል። ከዚህ በኋላ ብትነካካው ምንም አይጨርስም፣ ምንም ችግር የለው። ልጆች ሰው ያለ ሰው ራሳቸው የተጫወቱ ያለ አስተማሪ ራሳቸውን እያዝናናም እያስተማረም ይሄዳል ማለት ነው። ኢትዮጵያም ለሚኖሩ እዚህ ሀገርም ላሉ ልጆች ሁሉም ነገር የምንሰራቸው አገርንና ባህልን ለማስታወቅ ነው። ስለዚህ ይሄ ይጠቅማል ብዬ አስባለሁ። ገሩም ነው የፊደል ፋብሪካ የልጆች እጅ ገብቷል። መጋረጃዎቹ በኢትዮጵያውያን ቤቶች ተዘውትረዋል ብለዋል ዮሐንስ። እነኝህን ስራዎች የምትሰራው የሙሉ ጊዜ ስራ አድርገህ ነው? ቀደም ብለህ አንድ ጓደኛን አብረህ የሚሰራ በኢንፎርሜሽን ቴክኖሎጂ የተካነ አብረኝ የሚሰራ ጓደኛ ብልሃል። የቴክኖሎጂ ነገርም ያለባቸው ስለሆኑ ከዲዛይን በኋላ የምትሰሯቸው ነገሮ ይገልጣል። ማን ይባላል ስሙ? ብርያ አበበ ይባላል። ብርያ አበበ። አሁንም አብራችሁ ትሰራላችሁ? እነ ስራዎች እና በትርፍ ጊዜያችሁ ነው ወይስ ሙሉ ጊዜ ስራችሁ አድርጋችሁ ታሌ? ሙሉ ጊዜ ስራ እሱ ላይ፣ እሱ ሌላ ስራ አለው ግን እኔ ሙሉ ስራዬን ወደዚህ አድርጌያለሁ። እንዴት ነው አቀባበሉ በኢትዮጵያውያን ዘንድ እነኚህ በተለይ የኢትዮጵያ ፊደላት የያዙ ለተለያየ አገልግሎት የሚሆኑ ምርቶች ቀደም ብለህ ገልጸህልናል። እንዴት ነው አቀባበሉ ሰው ዘንድ? እጅግ በጣም ጥሩ ነው። ወገኖቻችን በእውነት ማለት እንዴት ነው እንዴት ልበል፣ ያበረታቱናል። ዘኛ ላለመጠቀም በጣም ያበረታቱናል። እነሱ ይገዙናል፣ ይህን ብታደርጉ አስተያየት የሚሰጡናል እና አንደኛ የእነሱም ማበረታታት ሌላ ነገር እንድፈጥር ያደርገኛል። በእውነቱ ከሆነ ነገ ምንድን ነው የምሰራው የሚለውን ነገር ነው ሐሳቤ። ታዲያ አሁን ዲዛይን የሚያደርጓቸው ነገሮች አሉ ከነዚህ በኋላ ሜይ ቢ እንግዲህ ከስድስት ወር በኋላ ወይም ግፋ ቢል አንድ ዓመት በኋላ የሚወጡ ሌላ ምርቶች አሉኝ እና ኢትዮጵያዊነትን ባህልን፣ ወግን የያዙ ነገሮች ቢኖሩን ጥሩ ነው። በየሬስቶራንቱ በየ በየቤቱ እንዲገቡ ነው እያደረግኩ ያለሁት እና ቤት ባይኖርህ ወይ ሬስቶራንት ታያቸዋለህ። ይሄን ምርቶች በተለያዩ ቦታዎች ታገኛቸው እና ያ ኢትዮጵያዊነትን ያንጸባርቃል። በዚህ ደስ ይለኛል። ይህንን በማድረግ ና አሁን ሙሉ ሰዓቴን እዚህ ላይ እየሰራው ነው እና ፎቶግራፍ ማነሳለው። የተለያዩ የካሜራ ክለብ አባል ነኝ። ስራም እየሰራው እየተማርኩም እነዚህን ነገሮችም የሚያወጣሁት እና ዋናው አላማ አለኝ ወይ ነው ይከብዳል። ግን ያን ተቋቁሜ አላማ ያደርሳለሁ የሚለውን ነገር ይዤ በመነሳቴ እግዚአብሔር ይመስገን፣ አሁን የምፈልገው ደረጃ ላይ ደርሻለሁ። ጥሩ ነው ያለሁት አንተን የመሰሉ የጥበብ ስራቸውን በልባቸው ይዘው የሚችሉትን ያህል በአንድ በኩል ለፍቃዳቸው ለስሜታቸው ያደሩ፣ በሌላ በኩል ለኑሮ ጥረት የሚያደርጉ ወጣቶች የጥበብ ባለሙያዎች እንዳላውቃለሁ፣ ያንኑ ያህል ደግሞ ከሚወዱት ነገር ጋር የሚቆራረጡበት ሳይወዱ ሳይፈልጉ የሚለያዩበት አጋጣሚ የኑሮ ሁኔታ የሚያስገድዳቸውን እናያለና ምናልባት ሌላውን የኑሮህን ገጽታ ይህንንም እዚህ ቦታ ድረስ ለማድረስ የረዳህን የምንመለከትበት ወግ ይኖረናል ለአሁኑ ወደ ቤት ጋብዘህ ፎቶግራፎችህን እነህ ለየት ያሉት የጥበብ ስራዎችህን ላካፈልክበት ሰዓት ለጊዜ አመሰግናለሁ። እግዚአብሔር ስጥልኝ። እናንተ መታችሁ ስለጠየቃችሁ ና ስራዬን ስላያችሁልኝ በጣም አመሰግናለሁ። እግዚአብሔር ስጥልኝ።